በአይሁድ ሸንጎ ፊት ያጋጠሙ ታሪክ ገታ። በክፍል አራታችን ላይ ሱስ በአይሁድ ሸንጎ ፊት በመደረስ እናያለን። አንድ ቃል በማንበብ ወደ ጸሎት እናመናለን። ቃሉ የምናገኘው በኢሳያስ ምዕራፍ 53 ቁጥር 7 ላይ ያለ አሳብ፣ እሱን በማንበብ ወደ ጸሎት እንሄዳለን። እንደዚህ ይላል። እሱ ብዙ ግፍ ሲደርስበት መከራን ታግሶ ተቀበለ እንጂ አንድን ቃል እንኳን አልተናገር እርሱ ለመታረድ እንደሚወሰድ ጠቦት፣ እንደሚሸለጥም በግ ዝማለ አንድን ቃል አልተናገር። እግዚአብሔር መንፈስ እንዳያስተምረን ጸሮት እናደርጋለን። እግዚአብሔር ሆይ እናመሰግናለን። አያልና ቅዱስ እግዚአብሔር ሆይ በእሳት ላይ ደግሞ በመካከላችን ተገኝተ ዛሬም እንደወደድከው እንደፈቀድከው ልታስተምረን ስለሆነ እናመሰግናለን። ቅዱስ እግዚአብሔር አምላክ በምንማረው ትምህርት የምንኖርበትን በሕይወታችን የምንተገብርበትን ጸጋን እንድታበዛልን ዘንድ ጸልያለሁ። ስለሰማን፣ ከኛ ጋርም ስለምትሆን፣ ውሌም ስለምትባረከን እናመሰግናለን። የመንፈስ ቅዱስ ኃይል በእኔ በሚሰሙት ላይ ሁሉ እንዲፈስ ዘንድ ጸልያለሁ። በኢየሱስ ክርስቶስ ስም አሜን። እንግዲህ በዛሬው ክፍል ላይ በክፍል አራት ላይ የምናየው የሱስ ባዩ ሸንጎ ፊት ነው። በዚህ ሸንጎ ፊት በዋነኝነት ይህን ሸንጎ ይመሩ የነበሩ ሁለት ሊቀ ካህናቶች አሉ። በእርግጥ በጉ አንድ ሊቀ ካህን ይባላል። ነገር ግን የሱስ ክርስቶስን ግን ለማጥፋት፣ የሱስ ክርስቶስን ግን ለመግደል በዚህ በችሎት ፊት አንድ ሊቀ ካህን መሆን ሲገባው ሁለት ሆኗል። እንግዲህ ያንን ኢየሱስ በዚህ ሸንጎ ፊት ያጋጠመው እንዲሁም ቦታ ላይ ደግሞ ጴጥሮስ የፈጸመውን የክደትን ተግባር እናያለን። ከዛ ከጌተሰማ ነው የስቃይ ምሽት በኋላ ካሰቃቂው የምሽት በኋላ ኢየሱስ ክርስቶስ የሰው ልጆችን የመዳን ሁኔታን ተስፋን በሰጠበት ባረጋገጠበት፣ ይሁን እሸከምላችኋል፣ እሞትላችኋል ነው እኔ ለእነሱ ብዬ ታረዳለሁ ብሎ በዛች ቦታ ላይ ቃል በገባው መሰረት ከዛም በኋላ ባጎረሰው እንዲሁም ከክርስቶስ ብዙ የተባረቀው ከክርስቶስ ብዙ ነገር ያገኘው ይሁዳ በመጨረሻ ሰዓት ላይ ኢየሱስን በሰላሳ ብር ሽጦ እንደካደው ከዚያን ጊዜ በኋላ ኢየሱስ ወደ ድሮ ሊቀ ካህን ወደ ነበረው ወደ አና ቤተ መንግስት በሌሊት ይዘውት መጡ። ኢየሱስ በጣም በጥብቅ ታስሮ ስለነበረ ህመም በጣም ይሰማው ስለነበረ የሄደበት ከጌቴሰማኒው ከዚያ ምሽት ከዛ ከጌተሰማኒ አትክልት ስፍራ ወደ አና ቤተ መንግስት ወደ ድሮ ሊቀ ካህናት ወደነበረው ወደ አና መንግስት በሚሄድበት ሰዓት የሄደበት ጉዞ እጅጉን ስቃይ፣ እጅጉን ፈተና፣ እጅጉን መከራ የበዛበት ጉዞ ነበር። ወደረቶች አስቡ፣ ይህ ጌተሰማኒ ታላቅ የትግል ምሽት ነበር። ከዛ ምሽት በኋላ ደግሞ ወዲያውኑ ይሁዳ ደግሞ ሊቀ ካህናቶችን፣ ሰዎችን ሰብስቦ ኢየሱስን በሰላሳ ብር አሳልፎ ለመስጠት ወደዛች ወደ አትክልቱ ስፍራ ብዙ የተማመነበት ብዙ ተስፋ ያደረገበት ዳ አሳልፎ የሰጠው ወደሎች እመሙ ምን ያክል ሆን አሁን ኢየሱስ የጨለመው ጊዜ ደርሷል። እስካሁን የብርሃን ጊዜ ነበር። አሁን ግን ጨለማ የሚሰፍንበት ጊዜ ይመጣል አላቸው። ያ ጊዜ አሁን ደረሰ። ኢየሱስ ባመነው በይሁዳ ተካድ። ብዙ ነገር ባደረገለት በይሁዳ ተሸጠ። ያውም በባሪያ ዋጋ። ከዛ ስቃይ ምሽት የተሰማ ከይሁዳ ክደት በኋላ ኢየሱስን እያሰቃዩ እየጎተቱ ወደዛ ወደ አና ቤተ መንግስት። እነዚህ ሁለቱ ሰዎች እነማን ናቸው? አናና ቀያፋ በክርስቶስ ባይሁድ ሸንጎ ፊት ላይ በፊት ለፊት ላይ የተቀመጡ እነዚህ ሁለቱ ግለሰቦች እነማን ናቸው እንደሆነ፣ አና በቤተ ክርስቲያን አመራርነት የበላይ ተጠሪ የነበረ ሲሆን በተለይ ይህ የበላይ ተጠርነት ቤተሰቦች መካከል አንደኛው የነበረ ሰው፣ እሱ ብቻ አይደለም። አና በጣም ተወዳጅና በአካባቢው ወይም በዛ በኢየሩሳሌም ውስጥ ከፍተኛ ቦታ ይሰጠው ከፍተኛ ቦታ ስላለ፣ ውድ ወገኖች፣ እንደ ሊቀ ካህናት ይታይ ነበር። በጎ አንድ ሊቀካን ያለ ሊቀካን ሰዎችን ከእግዚአብሔር ጋር የሚያስታርቅ በእስራኤል ታሪክ ውስጥ በምታጠኑበት ሰዓት ላይ በዘጸአት ምዕራፍ ሃያ አምስት ላይ ቁጥር ስምንት ላይ እግዚአብሔር በመካከላቸው አድር ዘንድ መቅደስ ስሎልኛል። የእግዚአብሔር ማደራ ማለት ቤተ መቅደሱ ነው። በዚህ ቤተ መቅደስ ላይ ደግሞ እግዚአብሔርንና የሰው ልጆችን የሚያገናኝ ሊቀካን ደግሞ አለ። በዘመናት በታሪክ ስታጠኑ አሮን ረጅሙን የሊቀካንን ተግባር የሰራ ሰው ካሮን ጥፈት በኋላ አላዛር እያለ እየቀጠለ ታሪኩን ስታጠኑ በእስራኤል ታሪክ ውስጥ አንድ ሊቀ ካህን አላቸው። ቤተ መቅደስ ውስጥ የሚያገለግል ሁሌ ቤተ መቅደስ ውስጥ የሚሆን የህዝቡን ኃጢያት ይዞ በእግዚአብሔር ፊት የሚቆም አማላጅ የሚሆን የሚያስታረቅ ማለት አሁን እውነተኛው አስታራቂ ባዮብ ሸንጎ ፊት ውስጥ ነው ያለ። አሁን እውነተኛው አማላጅ ባዮብ ሸንጎ ውስጥ ነው ያለ። አሁን ቀያፋ ሊቀ ካህን ቢሆነ እግዚአብሔርን ከሰዎች ጋር የሚያስታርቅ ስልጣን ማድረግ ቢያገኝም፣ አሁን እውነተኛው ሊቀ ካህን ይመጣል። ይሄ እውነተኛው በግ፣ ይሄ እውነተኛው ሊቀ ካህን። ውድ ወገኖች በፊት ቀያፋ ምን በለው፣ ኤሊ ምን በለው? አሁን የበግ ደም ይዘው ነበር ወደ መቅደሱ የሚገቡት። ይሄኛው ሊቀ ካህን ግን የራሱን ደም ይዞ ነው የሚገባው። እሱም ኢየሱስ ክርስቶስ ታዲያ እና። በጣም ተፈላጊ ሰው ስለነበረ ለእሱ ክብር መስጠት ሲባል እንደ ሊቀታኒ ነበር። እሱ ብቻ ነው ያና ምክር የእግዚአብሔር ድምፅ ተብሎ ይቆጠር ስለነበረ በወቅቱ በማህበረሰቡ ዘንድ ከፍተኛ ተደማጭነትና ከፍተኛ ቦታና ከፍተኛ ተቀባይነት የነበረው አገልጋይ ነበር። ወደዚህ ሰው ቤት ነበር ወደዚህ ቤተመንግስት ነበር ወደ ታዲያ ቀያፋም ሊቀ ካህን የነበረ ቢሆንም ግን እንደ አና የስራ ልምድ ስላልነበረው ቀያፋም አጉል የሆነ ስህተት ይፈጸማል ተብሎ ስለታሰበ ከአና ጎን ሆኖ ይህንን በክርስቶስ ላይ የሚፈረደውን ክስ ለማቅረብ ለማዘጋጀት እንዲያግዘው ተብሎ ነበር ወደ አና ቤት ወደ አና ቤተ መንግስት ሱስ የተሄዱ። ምክንያቱም ቀያፋም ይህንን ነገር ለመወሰን አቅም ስልጣን ቢኖረውም ግን የነበረበት ደካማ የስራ ልምድ ባህሪ አንጻር ነገሩን ሊያበላሽው ይችላል ተብሎ ስለታሰበ፣ ኢየሱስ በሚመረመርበት ጊዜ ኢየሱስ በዛ ቦታ ላይ ሲቀር የሚቀርበው ክስ አሳማኝ መሆን አለበት። ወደ ሮማያን ይዞ መቅረብ ስላለበት በህጉ መሰረት የአይሁድ ሸንጎ ማድረግ የሚችለው አንድ ምስረኛ ይመረምራል። ከዛም ጥፋተኛ ሆኖ ካገኘ ጥፋተኛ መሆኑን ይወስናል። ያንን ውሳኔ ግን መተግበር የሚችለው ወይም በዛ ለምሳሌ አንድ ሰው አንድ አይሁዳዊ የሆነ ሰው ቢገል በአይሁድ ሸንጎ ላይ የሞት ፍርድ ከተፈረደበት ያንን የሞት ፍርድ መወሰን ብቻ ነው የአይሁድ ሸንጎ ኃላፊነት። ያንን የሞት ፍርድ ግን የተወሰነውን ግን ማጽደቅ ኃላፊነቱ ግን የሮም መንግስት ነበር። ስለዚህ ኢየሱስን የማጥፋት ወይም የሱስን የመግደል አቅም እንደሌላቸው አውቃለሁ። ግን የሱስ ክርስቶስ ላይ ግን የሞት ፍርድ ማቅረብ ይችላሉ። የሱስ ክርስቶስ ላይ ግን ክስን ማቅረብ ይችላሉ። ይሄ ክስ ደግሞ ሮማውያን መንግስትን ማሳመን ካልቻለ ኢየሱስ ሊገደል አይችልም ማለት ነው። ስለዚህ ኢየሱስን ሊያጠፋው የሚችል ሮማውያንን ሊያሳምን የሚችል ክስ እነዚህ ሰዎች ማቅረብ አለባቸው። ስለዚህ ቀያፋን ብቻውን እንደማይችል ስለተረጋገጠ ነበር። በቂ ስራ ልምድ ስላልነበረው በዚህ ሁኔታ በዚህ ክስ ብዙ ተግባራትን የፈጸመው አንዳ የተባለ ሊቀ ካህን ሊታይ የነበረ ሰው ላይ ነበር ኢየሱስ ይዞት ሄዱ በኋላ ኢየሱስ በሕግ መንገድ መመርመር የሚችለው ሸንጎ ቢሆንም ግን አንዳንድ ግን የመጀመሪያው ምርመራ ግን ማድረግ ነበር። በህጉ ኢየሱስ ሊመረምር የሚችለው ያው ሸንጎ ያው ሸንጎ ደግሞ በበላይነት ይመራ የነበረው ሊቀካኑ ቀያፋ። ነገር ግን ይሄ ሁሉ ግን ተጣሰ በክርስቶስ ጊዜ ላይ። ስለዚህ ለዘመናት ኢየሱስ ክርስቶስን ወቅሰውታል ሶስት አመት ተኩል ሲያገለግል ኢየሱስ ክርስቶስ አንተ ህጉን ታበላሻለህ። ያንን ሰላሳ ስምንት አመት ሙሉ ሽባ የነበረውን ሰውዬ መራመድ የሚያቃተውን ሰውዬ አልጋህን ተሸክመህ ሂድ ሲለው ሰንበትን ጥሰሃል ተብሎ ነበር የተወቀሰው። ኢየሱስ ክርስቶስ ያቺ ወገቧ የጎበጠችዋ ሴትን በሰንበት ቀን ስለፈወሰ እንዴት በሰንበት ቀን ይህንን ታደርጋለህ ተብሎ ስለ ህጋቸው ኢየሱስ ክርስቶስን የከሰሱ ሰዎች ናቸው። ለን ሰዎች ግን የሱስን ለመግደል ግን እጋቸውን ተባለ እጋቸውን ግን አፈረሱት። እንደ ህጉ ወደ አና ቤተ መንግስት ኢየሱስ መሄድ የለ መሄድ አልነበረበት። እንደ ህጉ ቀያፋም ጋር ነበር መሄድ የነበረበት። ነገር ግን ወደ አና ቤተ መንግስት ለማጥፋት እጋቸውን አፈረሱ። መልካም ግን ለማድረግ ግን ህጉን ግን አቋረ በሮማያን መሰረት ወገኖች፣ ቅደም እንዳልኳቸው የእርሸንጎ ፍርድ መበየት አይችልም። ስለዚህ ኢየሱስ መጀመሪያ ወደ ሀና ቤተ መንግስት ላቀ እጉ እንኳን እጉ እንኳን ነገር ባይደግፈው ኢየሱስ ግን ወደዚህ ቦታ እንደመጣት ያላቸው። ታዲያ በኢየሱስ ክርስቶስ ላይ ይቀርብ የነበረው ክስ ምን አይነት ክሶች ነበሩ? በክርስቶስ ላይ የቀረበ ሁለት አይነት ክሶች ነበሩ። የመጀመሪያው ኢየሱስ እግዚአብሔርን እንደደፈረና ከተመሰከረበት በአይሁዶች ዘንድ እንደሚገለል ያውቋል። ስለዚህ ኢየሱስን እንደናቀ፣ እግዚአብሔርን እንደረሳ፣ የእግዚአብሔር አምላክነትን ጥያቄ ውስጥ እንዳስገባ ተደርጎ በአይሁድ ዘንድ መታየት አለበት። ካሉን አይሁዶች ሊጠፉት እንደማይችሉ አውቋል። ሁለተኛው መንግስትን የሚያናጋ መንግስትን የሚያፈርስ የሮም መንግስትን የሚያከሽፍ ድርጊት እንደፈጸመ ተደርጎ መወራት አለበት። ለሮማ ካልሆነ ለሮማውያን ይህንን ነገር ሊያሳምናቸው አይችልም። ስለዚህ ኢየሱስን ወደ ሮማውያን ዘንድ ሲያቀርቡት አይሁዳውያን የአይሁድ ሸንጎ በሮም መንግስት ላይ ቅሬታ እንዳለው፣ አመፅን እንዳመጣ፣ የክፉ ተግባራት እንዳደረገ፣ መፈንቅለ መንግስት እንዳስነሳ ተደርጎት መወራት አለበት። ያንን የሚያቀርብ ክስ ይዞ መቅረብ አለበት ከነማስረጃው። እንደዛ ከሆነ ሮማውያን ያወግፉታት፣ ይገሉታል። ስለዚህ ሁለት ክስ አቀ እግዚአብሔርን አይፈልግም፣ የእግዚአብሔር አምላክነት እንድንጠራጠር ያደርጋል። ሁለት ደግሞ በሮም መንግስት ላይ መንግስትን የሚያናጋ ተግባርን ይፈጽማል የሚል ክስ ይቶቃል። አና ይህንን በተለይ ሁለተኛውን ክስ ለማጠናከር ከስለፈለገ በተደጋጋሚ ጊዜ ኢየሱስን ስለ ትምህርቱና ስለ ተከታዮች ጠይቀው ነበር። ምክንያቱም ኢየሱስ አይ እንዳይነት ትምህርት አስተምራለሁ እንደ አይነት ተከታዮች አለኝ ሲል ያ ትምህርቱና እና ያንን ተከታዮችን ይዘው ወደ ክሱን ከጻፉ በኋላ እንደ አይነት ተከታይ ያለው በእንደ አይነት ቦታ ላይ እንዲሰራ ነበር። በገሊላ በቅፍርናሆም በተለያዩ ቦታዎች ላይ ሁሉ ስለሚያደርግ ኢየሱስ በትክክል ሕዝቡን ለሮም መንግስት እንዳይገዛ አድርጎ የሚል ክስ ለማቅረብ ስለፈለገ እና በተደጋጋሚ ጊዜ ኢየሱስን ስለሰራው፣ ስለተከታዮቹ፣ ስለሚያደርጋቸው ሀሳቦች በሙሉ ጠየቀ ይላል። ምክንያቱም ቅድም እንዳልኩት እንደ አይነት ስልት የተጠቀመው ምናልባት ኢየሱስ እያቋቋመው ያለው መንግስት እንዳለ ለማረጋገጥ ነበር። እንደዛ ሆኖ ከተገኘ ኢየሱስን በቀጥታ ለሮማያን አሳልፈው ለመስጠት የሚያስፈልጋቸውን ማስረጃ አገኙ ማለት ነው። ይሄ በኢየሱስ ገና የቀረበው ክስ ነበር። በዚህ ክስ ላይ ግን ኢየሱስ እንዲያል ዮሐንስ ወንጌል ምዕራፍ 18 ከቁጥር 20 እስከ 22፣ ኢየሱስም መልሶ ስለቀረበበት ክስ እንደዚህ አለ፣ እኔ በግልጥ በዓለም ተናገርኩ። አይሁድ ሁሉ በሚሰበሰቡበት በሙክራብና በመቅደስ እኔ ሁልጊዜ አስተማርኩ፣ በስውርም ምንም አልተናገርኩም። ስለምን ትጠይቀኛለህ? ለእነሱ የተናገርኩትን የሰሙትን ጠይቅ። እነሆ እነዚህ ነገር የነገርኩትን ያውቃለሁ አለ። ከዛም በኋላ ቁጥር ሁለት ላይ ይህን ሲል በዛ ቆሞ የነበረው ከሌሎቹ አንዶ ለሊቀናቱን እንዲህ አይነት ነገር ትመልሳለ ብሎ ኢየሱስን በጥፊ በዚህ ክስ ከቀረበበት በኋላ እንዲያ ኢየሱስ አሁን እንዳነበርኩት እኔ ሳስተምርም በግልጽ ነው፣ በሞክራብ ህዝቦች በሚገኙበት በቤተመቅደሱ ላይ ትምህርቴ ግልጽ ነው አለ። እኔ በስውር ምንም ነገር አላደረጉም፣ በድብቅ ምንም ነገር ያፈፀምኩት ነገር የለም አለ ኢየሱስ። ሁሉ ነገር ግልጥ ነው፣ ትምህርቴም ግልጥ ነው፣ አላማዊም ግልጥ ነው፣ እቅዴም ግልጥ ነው። ሁሉ ነገር ፊት ለፊት ነው አለ። ስለ እኔ የሰሙትን ሰዎች ጠይቋቸው። ስለምን ትጠይቀኛለህ? ሁሉ ነገር እኮ ድብቅ አይደለም፣ ሁሉ ነገር እኮ ስውር አይደለም፣ ሁሉ ነገር ግልጽ ነው አለ። ስለዚህ እኔ ስለተናገርኩት ነገር ህዝቡ ሁሉ ያውቃል። ህዝቡን ጠይቃል። ህዝቡ ሁሉ እኮ ይናገራል። ስለኔ ስለማስተምሮ ትምህርት፣ ስላሰብኩት እቅድ፣ ስላሰብኩት አላማ ህዝቡ ሁሉ ይናገራል። ኢየሱስ ክርስቶስ በዚያን ጊዜ ላይ ከነዚያ መካከል ልውሌ የነበረ ከመካከሉ አንዱ መጣና እንዴት ይህንን የመሰለ እንደ እግዚአብሔር ድምፅ ይቆጠር የነበረው አና እንዴት ባለ መልኩት ትዳፈራለህ ብሎ ኢየሱስን በጠፍነ የሱስ እኮ በጥፊ የተመታበት እጅ እኮ የፈጠረው እራሱ ነው። እራሱ ያንን ምን የመሰለ ጥሩ እጅ እኮ የፈጠረው እራሱ ነው። ክሬድ ያደረገለት ያበጀለት፣ በእናቱ ማዕፀን ውስጥ ያበጃጀለት እያንዳንዱ ደምስሩ እንዴት መንቀሳቀስ እንዳለበት ያስተካከለለት፣ ከተወለደም በኋላ ያ የመታው ሰውዬ እንዴት መኖር እንዳለበት መንገዱን ያቃናለት ፀሐይ፣ ዝናብን፣ ምግብ እንኳን ሲያስፈልጉ አውሉ ሲያስፈልጉ ሁሉን ነገር ያደረገለት ሰው ነው ኢየሱስ። ላይ ሱስ ውድ ወገኖች፣ በጥፊ መመታት ማለት ንቀት ማለት ኢሳይያስ፣ የተናቀ ይባል። ስለዚህ የተናቀ የተባለው ኢየሱስ እዚህ ጋር ጥፊ፣ የንቀት ምልክት። አንድ ሰው በጥፊ ሲመታ ለዛ ሰውዬ ያለው ቦታ ምንም አይነት ክብር እንደሌለው እያሳየ ነው። ሪስፔክት እንደሌለው ለዛ ሰውዬ ምንም ቦታ እንደሌለው እንደማይጠቅም እየነገሩ ነው። ስለዚህ ኢየሱስን ናቀውና በጥፊ ይመታል። ኢየሱስ ግን ለምን መታኸኝ ብሎ አልተያያዘ። ዞር አለና ረጋ ባለ መንፈስ በዮሐንስ ወንጌል ምዕራፍ 18 ቁጥር 23 ላይ እንደዚህ አለ ክፉ ተናግሬ እንደሆነ ስለክፉ መስክር፣ መልካም ተናግሬ እንደሆነ ግን ስለምን ትመታኛለህ አሉ። አቤት ትህትና፣ አቤት ታጋሽነት፣ አቤት ሩሩነት፣ አቤት አፍቃሪነት፣ አቤት መውደድነት። እንደገና የሱስ ክፉ ቃል አልተናገሩም። የሱስ እንደገና እጁን ይዞ አልመጥቶም። የሱስ አቅቶት አልነበረም። ወንድኖች አይል ነበረው በአንድ ቀል እኮ ይሞት ካል የሚሞት ሰው ነው። ያሰው ግን ዞር ላለና በትትናና ረጋ ባለመንፈስ በፍቅራዊ መንፈስ እንደዚህ ያለው ስለምን ትመታ? ክፉስ ሆኖ የተናገርኩ እንደሆነ መልካም ስተናገር እንደሆነ ምን አደረግኳል? ክፉስ የሚያናድድ የበቀል መልስ አልመለሰለትም። ዛሬ በዚህ ክርስቶስ ሕማማትና በክርስቶስ መስዋዕትነት የምንማረው ነገር ይሄ ምንድነው? ምላሻችን እንደ ክርስቶስ አይነት ቦታ ላይ ብንገኝ የንቀት ጥፊ ብንመታ፣ ብንናቅ፣ ተሰቃይተን ወደዚህ ቦታ ብንመጣ እንደ ኢየሱስ የሚያናድድ ወይ ወይስ የማያናድድ መልስ ልንሰጠው እንችላለን። ይ ኢየሱስ ከዛ ሰውዬ የወጣው ቃል፣ ለሰው የተናገረው ቃል ወደወገኖች ለቁጣ የማይቸኩል አጥቀትን ከሚያውቅ ታጋሽ እና ሩሩ ከሆነ ልብ ውስጥ ይወጣ ቃል ነበር። ያ ሰውዬ ምንኛ የታደለ ይሆን? ምንኛ የታደለ ይሆን? የዓለም ፈጣሪን ነበር ይመጡ አላውቅ። ነገ ኢየሱስ ክርስቶስ ዳግም ሲገለጥ ይህ ሰውዬ ምን አይነት ስሜት ይሰማው እንደሆነ ነቅ። እግዚአብሔር ግን በታጋሽና በሩሩ ፍቅር፣ ባዛኝ ልብ ግን ስለምን ትመታኛለህ? ምንስ ተናገርኩ? ምንስ ክፉ ነገር አወረዋለ እንደ አይነት የእርጋታ መንፈስ በእኛ ህይወት ውስጥ እንዲገለጥ እግዚአብሔር ይፈልጋል። ምላሻችን ምን ይሆን? ለዚህ ነው አለም አለ ባልንጀራ አሉነ ጠላትን ጥላ ይላል። እኔ ግን እላችኋለሁ አለ ጠላቶቻችሁን ውደዱ አለ በተራራው ስብከት ላይ ለሚረግሟችሁ ሰዎች ጸልዩላቸው፣ ለሚያሳድዷቸው ሰዎች ሁሉ መርቋቸው እያለ ኢየሱስ ተናገረ። የሚወድን ሰው ብትወድ ምን ጥቅም አለው? አለ ኢየሱስ ክርስቶስ። ግን የሚጠራን የገፋን፣ የናቀን፣ ያዋረደን፣ የነገበን ያንን ሰው ግን ውደድ አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ያረይነን እንዲህ አይነት ልብ ሆና እግዚአብሔር ከእኛ ይፈልጋል። በዚህ ሰዓት ላይ፣ በዚህ ምማት ወቅት ላይ፣ በዚህ መስዋዕትነት ወቅት ላይ ይህን ነገር እንድታስተውሉ ይፈልጋል ኢየሱስ። በዚህ ስቃይ ውስጥ ያስተማርን ነገር ይህን ነው። ጠላትን መውደድ፣ የናቀንን መውደድ፣ የገፋንን መውደድ ክፉ ነገር ያደረገብንን የናቀንን ያዋረድንን መውለድን ነው ያስተማረን ዛሬ ይህንን ትምህርት እንትወስዱ ጋብዛችኋል ረጋ ባለመንፈስ ያለን ሰው ያየውና ራራ መቶት እንኳን ንቆት እንኳን አዋርዶት እንኳን ረግሞት እንኳን ያን ሰው ግን በቁጣ አላየ በክፋት አላየም ኢየሱስ ያየው በታጋሽና በሮሮ መነፈስ በተረጋጋ መንፈስ በማፍቀር መንፈስ ነው። በመውለድ መንፈስ ነው ይህንን ወጣት ያዩ። በመቀጠል ካህናቱ በኢየሱስ ላይ የከፈቱትን ምርመራ በቶሎ ካልጨረሱት እቅዳቸው እንደሚከሽፍ አቋል ምክንያቱም የውሸት ክስ ነው። ስለዚህ ቶሎ ብሎ ውሸቱን በክሱ ላይ ቀረበት የነበረው የውሸት ክስ ቶሎ አሳማኝ ማስረጃ ይዘው ቀርበው ወደ ሮማውያን ዘንድ መሄድ አለባቸው። ካልሆነ ወደ ሮማያት ዘንድ ሳይሄዱ እዛው ሸንጎ ላይ ሊከሽፍ ስለሚችል ቶሎ ለማፍጠር እየሞከሩ ነበር። ባይል ሸንጎ በለሊት አይመረመርም። አንድ እስረኛ ቀን ሁሉ ሰው ባለበት ነበር የሚወሰነው ነገር ግን አሁንም ኢየሱስን ለመግደል ቅድም እንደረቋቸው አሁንም ይህንን ህግን አፈረሱት። ቅድም ሊቀካኑ ቀያፋም እያለ ሊመረመር የመጣው ግን አናገረ ነበር። ይህ ህጉም ይፈቅዳል ነበር፣ እሱ ፈረሰ። አሁን ደግሞ በሌሊት አይመረመርም አንድ እስረኛ ባይር ሸንጎዎች ውስጥ። ኢየሱስ ግን የተመረመሩ በሌሊት ነው። አሁን ምን ይክተታስ አንና ጉዳዩን ቶሎ መጨረስ ስለተፈለገ ወደ ቀያፋም ተላከ። ቀያፋም ቅድም እንዳለኳችሁት ደሞ በዛ በደግነ ጨለማ ኢየሱስ ወደ ቀያፋም ላኩት። ቀያፋም ደግሞ ሊቀ ካህናት የነበረ ሰው። አሁን ኢየሱስ ክርስቶስ በመስቀል ላይ ሲሞት የቀያፋም ስራ ነው። ወስደ ካቱ አሁን አስታራቂ የማማረድን ተግባር በእግዚአብሔርና በሰዎች መካከል መካከለኛ ሆኖ የሚገባ ኢየሱስ ክርስቶስ በገዛ ደግሞ፣ ቀያፋም የበጎች እንደሚዞ ነው የሚመጣው እሱ ግን በገዛ ደግሞ የራሱ እንደሚዞ። ምክንያቱም ክርስቶስ የዛ አለምን የሚያስወግደው እድሜ ዘመናቸውን እስራኤሎች ይሰውት የነበረውን የዛ በግ ምሳሌ ነበር፣ እና በገዛ ደግሞ ሊገባ ቀርቧል። ስለዚህ ወደ ቀያፋም በዘላ ይተወስን ይችላል። ቀያፋም በክርስቶስ ላይ በደል ለማድረግ ክፉ ነገር ለመፈጸም ወደኋላ የማይል ሰው ነበር። በጣም ጨካኝ ነው እንዳና በጣም ይሉንታይ ስለነበረ ኢየሱስ ላይ ለማጥፋት እንዳና ሁሉ ቀያፋም ለማድረግ አቅም ያለው ሰው ስለተባለ ነው። አና በፍጥነት ነገሩን ቶሎ ለመጨረስ ወደ ቀያፋም እንዲላት ያዘ ሰው ቀያፋም ኢየሱስን ከዚያ ብዙ በተለያዩ ምኩራቦች በተለያዩ ቤተመቅደሶች ውስጥ ሲያስተምር ክርስቶስን አይቱት ነበር። ስለዚህ ክርስቶስን ሁሌ እንደ ተቀናቃኝ ወይም እንደ ተፎካካሪ ነበር ያየው የነበረው። በተለይ ሕዝቡ ኢየሱስ ክርስቶስን ለመስማት ኢየሱስ ክርስቶስን ለማዳመጥ የነበራቸውን ጉጉት የነበራቸውን ዝግጅት ተመልክቶ ስለነበረ ኢየሱስ ላይ ቀያፋም የቅናት መንፈስ አድሮበት ነበር። ስለዚህ ኢየሱስን ሲያየው አሁን በእጅ ውስጥ እንደገባ አይነት ስሜት ተሰማ ለብዙ ጊዜ የፈለገው ነበር። ከአቶ ህዝቡ ኢየሱስን እንዴት እንደፈለገው አይቷል። ስለዚህ ቅናት ቢዲ አድሮበታል። እሱ እድሜ ዘመኑን አገልግሎ፣ ኢየሱስ ግን በሶስት አመት ተኩል ግን ያሳየውን ለውጥ ህዝቡ የነበረው ተቀባይነት ሲመለከት የበለጠው አይነት ስሜት ተሰማው። እውነትም ይበልጧል። ያንን ስሜት ግን የቅናት መንፈስ አደረበት ይላል። ልክ ሴጣን ያደረበት ኢሳይያስ ምዕራፍ 14 ላይ ቁጥር 12 ላይ ያ የተከበረ ኪሩብ የነበረው ሉሲፈር በኑር ይመሰላል አለ። በክርስቶስ አምላክነት ጥያቄ ላይ ቀረበ። ቅናት አደረበት። በክርስቶስ ልጅነት ላይ ጥያቄ አደረበት። ያንን ቦታ ተመኘው፣ ፈለገው። የቅናት መንፈስ አደረበት። ከዚም በኋላ በራዕይ ምዕራፍ 12 ላይ ከቁጥር ሰባት ጀምሮ ስታነቡ ዘንዶና መላእክቱ ተጣሉ ይ ባለበት ክፉ የቅናት መንፈስ ሉሲፈር ብርሃን ተሸካሚ እጅጉን ውብ ከእግዚአብሔር ዙፋን አጠገብ የነበረው ሰው ይህንን ሁሉ ነገር አጣ በቅናት ምክንያት። በተመሳሳይ ሁኔታ ቀያፋም ላይ ይታይ የነበረው ባህሪ፣ የቅናት መንፈስ። ልክ ሰይጣን በክርስቶስ ላይ እንደቀና ሁሉ ቀያፋም ኢየሱስ ክርስቶስ ላይ ቀና። በተለይ ህዝቡ ያሳየው ጉጉት ህዝቡ ያሳየው ፍላጎት፣ ህዝቡ ያሳየው የማዳመጥ ፍላጎታቸው ሳይ ግን ቅናቱ የበለጠ እያሰፋበት መጣ። አሁን በእጁ የሚያገኝ ስሜት ተሰማ። የሱስን በአሁን ዋው ያ የሱስን በመጨረሻ በዓርብ ጠዋት ላይ በሌሊት የጀመሩት ጥያቄ ህዝቡ ሁሉ በተሰበሰበት የሸንጎ አባል በተሰበሰበበት ቦታ ሁሉ ላይ ጠየቁት። እስቲ ንገረን አንተ መሲህ ነህ አሉት። ወይስ እስቲ ንገረን እያሉ ጠየቁት። በጥያቄ ካዋከቡት በኋላ እንደዚህ አለ። ብነግራችሁም አታሙኝም፣ ጥያቄ ባቀርብላችሁም አትመልሱልኝም አላቸው። እውነት ብዙ ጊዜ ጠይቀው አልመለሱለትም። ታዲያ ሁሉም በአንድነት እንዲያሉ አንተ የእግዚአብሔር ልጅ ነህ ብለው ጠየቁት። እሱም አዎ እኔ የእግዚአብሔር ልጅ መሲህ ነኝ። ወዲያውኑ ከዚህ የበለጠ ምስክር ምን እንፈልጋለን? ሁላችሁም እንደሰማችሁት ነው የአይሁድ አባላት ሁሉ አልቀየፈም። የአይሁድ አባላት ሁሉ ይሄው እኛ እራሳችን በጆሯችን ሰምተናል፣ መሲ ነኝ፣ አዳኝ ነኝ፣ የእግዚአብሔር ልጅ ነኝ እያለ። ይህንን ጉዳይ የእግዚአብሔር መላእክቶች በተወዳጃቸው አለቃ በተወዳጃቸው አዳኛቸው ላይ የደረሰውን የግፍ አመለካከት፣ ንግግር፣ ድርጊቶቹን አንድም ሳያስቀሩ በሰማይ መዝገብ ላይ ክርስቶስ ላይ ደርስ የነበሩ ጥፊዎች፣ ክርስቶስ ላይ ደርስ የነበሩ መከራዎች፣ ክርስቶስ ላይ ደርስ የነበሩት ንግግሮች በሙሉ አንድም በአንድ ተመዝግቧል። ያ የገረጣው ሰላም የጠፋው ፊቱ አምሮበት ከሰማይ ዳግም ይገለጣል። ይህንን ፊት የገረጣውን የሰደቡትን፣ የተፉበትን እያንዳንዱ ፊት የወጉት ሁሉ ያዩታል ተብሎ እንደተጻፈ ዳግም ሲገለጥ ክርስቶስን Maskalu sir, Timber